የኢትዮጵያ የስኳር ኮርፖሬሽን አስር የስኳር ፋብሪካዎችን ለመገንባት ያቀደው ከስድስት ዓመታት በፊት ነበር። ቆየት ብሎ በተከለሰው እቅድ መሰረትም የፋብሪካዎቹን ቁጥር ተቀንሶ ሰባት እንዲሆን ተደርጎም ነበር። የጠቀሰውን ፕሮጀክት ለማከናወን ደግሞ ከውጭና ከሀገር ውስጥ በቢሊዮን የሚቆጠር ዶላር ኮርፖሬሽኑ መበደሩ ይታወቃል። ይሁን እንጂ ከኮርፖሬሽኑ ባለስልጣናት አንዱ ግንቦት አንድ 208 ዓ ም በሀገሪቱ ምክር ቤት በመንግስት ኢንተርፕራይዝ ቋሚ ኮሚቴ ፊት ለፊት ያቀረቡት የስራ አፈጻጸም ዘገባ በፕሮጀክቱ ከተያዙት አንዱም የስኳር ፋብሪካ ግንባታ እንዳልተጠናቀቀ ተናግረዋል። በምክንያትነት ከተጠቀሱት መካከልም የስኳር ፋብሪካዎቹን ግንባታ እንዲያጠናቀቅ ኃላፊነቱን የወሰደው የብረታ ብረትና ኢንጂነሪንግ ኮርፖሬሽን እንደታሰበው ስራውን ባለማከናወኑ ነው የሚለው ይገኝበታል። እንዲያም ሆኖ ከስኳር ኮርፖሬሽኑ ባለስልጣናት አንዱ መስሪያ ቤታቸው ከተባለው የብረታ ብረት ኮርፖሬሽን ጋር ምንም አይነት ውል እንዳልፈጸሙ መናገራቸውን ከ አገር ውስጥ የሚወጡ ዘገባዎች ያሳያሉ። ከዚህም ሌላ የተጠቀሰውን ግንባታ ለማጠናቀቅ አቅሙ የለውም ለተባለው የብረታብረት እና ኢንጂነሪንግ ኮርፖሬሽን ከዘጠና በመቶ በላይ ክፍያ እንደተደረገለትም መጥቀሳቸው ተገልጸዋል። ከውጭና ከሀገር ውስጥ ገንዘብ ተበድሮ ለብዙ ዓመታት ሳይከፍሉ ቆይቶ መክፊያ ጊዜ ስቃረብ ፋብሪካዎቹ ስራቸውን አለመጀመራቸው ኮርፖሬሽኑን ከአቅም በላይ ወደ ሆነ ዕዳ ውስጥ እንደከተተው የኢኮኖሚና የልማት ባለሙያ የሆኑት ፕሮፌሰር አለማየሁ ገዳ ለዶችቬሌ ተናግረዋል። ይህ ሊፈጠር ይችላል ለምለውም ሁለት ነገር ነው የሚታየኝ አንድ የማቀድ ችግር አለ የማቀድ ካፓሲቲ የለም ገባ አንድ ፕሮጀክት ሲጀመር ይህ ፕሮጀክት ያዋጣል ምናምን ብለ በሲሪየስሊ ኤክስፐርት ቤዝድ ሆነ ማቀድ አለብህ አንድ እሱ ነው አንደኛው ችግር በደንብ አላቀዱትም ማለት ነው ሁለተኛው ችግር ደግሞ ኢንተርቬንሽን ነው ኢንዲፔንደንት ከሰጠኸው በኋላ ሱፐር ኮርፖሬሽኑን ሌላ የመንግስት ድርጅት አምጥተህ ለዚህ ስርዓት ብለ ሰጠኸው ያኛውን ካፓሲቲ ከዛኛው ጋር ካፓሲቲው የዛኛው ካፓሲቲ ሳይመዘን እንደገና ደግሞ ህጋዊ የሆነ ውል ከዛ ጋር ሳትፈራረም ኢምፖዝ አረግበት ማለት ነው። ሁለቱም ጥፋት ይመስለኛል። የኮርፖሬሽኑ እዳውን መክፈል አለመቻል ክሳራ እንደሚያስከትልበት የጠቀሱት ፕሮፌሰር አለማየሁ አያይዘውም የሀገሪቱ የገንዘብ ሁኔታ ላይም ተጽዕኖ እንዳለው እንደሚከተለው ያብራራሉ። አሁን ስኳሮቹን ስኳሩን አምርተ ከስኳሩ ከምታገኘ ትርፍ መክፈል ነበረብህ። ስለዚህ አንደኛ መጀመሪያ ባንክረፕት ይሆናል ኮርፖሬሽኑ። ባንክረፕት ከሆነ እዳውን የሚከፍለው መንግስት ይሆናል ማለት ነው። ማለት ከሚሰራው ሳይሆን የሚከፍለው ከሌላው ነገር ነው ኢኮኖሚ ከታክስፔየሩ ከምናምኑ ከሚሰበስቡ የግድ መክፈል አለበት ማለት ነው። እሱ ደግሞ ሲጀመር መጀመሪያ ፎሬን ኤክስቼንጅ መንግስት በጣም ጫና አለበት የለው ስለዚህ፣ የባሰ የፎሬን ኤክስቼንጅ ፕሮብሊሙን ያባብሰዋል ማለት ነው። የኢትዮጵያ የሱካር ኮርፖሬሽን ከዚህ ቀውስ መውጣት ከፈለገ እና ምክር የሚጠይቅ ከሆነ እንደ የኢኮኖሚና የልማት ባለሙያ ምን ይመክራሉ? የምመክረው መጀመሪያ በደንብ ፕላን፣ አሁንም እንደገና ሁለተኛ ዙር በደንብ ፕላን አድርገው ነው ምለው አንድ። ሁለተኛ ኢምፕሊሜንቴሽኑ እንደገና አስብበት ነው። ሶስተኛ ፕላን ስታደረግ ዝም ብለህ በዶሜስቲክ ከረንሲ ሳይሆን በፎሬን ኤክስቼንጅን ፕላን አድርግ። ይህን ያህል ፎሬን ኤክስቼንጅ ተበድረ ያለው ምን ያህል ፎሬን ኤክስቼንጅ ጀነሬት አድርጌ እንከፍላለሁ ብለህ አድርግ። ስለ በደንብ ሲሪየስሊ ፕላን አድርግ ኤክስፐርት አድርገህ ነው የሚለው። አልተደረገም፣ ኢምፕሊሜንቴሽኑ አልተደረገም። ስለዚህ የችግር ተፈጠረ ማለት ነው። በስኳር ኮርፖሬሽኑ በኩል በጉዳዩ ላይ ማብራሪያ እንዲሰጡን በተደጋጋሚ ያደረግነው ሙከራ አልተሳካም።